አንቲ ውቱ ተቋም ዘወርቅ ዘይገብራ አደከነያ ዘሰብ ወያቱ ውስቴታ ማይቶት አላ ለሊሁ ብርሃን አብ ብርሃን ዝም ብርሃን መጻበጅ ወነበረ መልቴጂ ወአብራ በመለኮቱ ውስተ ኵሉ አጽናፈ ዓለም ሰደደ ጽልመተ እምላይለ ሰብ ወአዳነነ በቃሉ መሃየዊ እንዘንብል አነ ውቱ ብርሃኑ ላለ እመኑ በብርሃኑ ወአንሶሱ እንዘ ብክሙ ብርሃን ወልኪ ሳይለይ ኩለነ